ባለፈው ሳምንት ከሊቢያ በአሳ ማስገሪያ ጀልባ ተሳፍረው ወደ አውሮጳ ለመሻገር ሲሞክሩ በገጠማቸው አደጋ በሜዲትራንያን ባህር የጠፉት ከሁለት መቶ በላይ ስደተኞች ጣፈንታ ዛሬም ድረስ አልታወቀም። የሜዲትራንያን ባህር የተሻለ የሥራና የኑሮ ሁኔታ ፍለጋ አሊያም የአገራቸውን ጦርነትና የእርስ በርስ ግጭት ሸሽተው አውሮፓ ለመድረስ ለሚያልሙ የአፍሪቃ፣ መካከለኛው ምስራቅና የእስያ ሀገራት ዜጎች መቃብር መሆኑን ቀጥሏል። ባለፈው ሳምንት የደረሱበት ያልታወቀውን 200 ሰዎች ሳይጨምር በዚህ ዓመት ብቻ ከ2100 በላይ ሰዎች ወደ አውሮፓ በመጓዝ ላይ ሳሉ ሕይወታቸውን አጥተዋል። ካለሙት አውሮፓ ለመድረስ ከሞት ጋር የሚጋፈጡ ሰዎች ቁጥር ግን አሁንም እየጨመረ ነው። ባለፈው ሳምንት ብቻ ከአንድ ሺህ በላይ ስደተኞች የሜዲትራኒያን ባህርን ለማቋረጥ ሲሞክሩ በነፍስ አድን ሰራተኞች ከሞት መትረፋቸውን የጣሊያን ባህር ኃይል አስታውቋል። ስደተኞቹ የተሳፈሩባቸው ጀልባዎች ከአቅማቸው በላይ በመጫናቸው የከፋ አደጋ ሊከሰት ይችል ነበር ተብሏል። እናቶችና አባቶች ከነ ወደ ጣሊያን የሬጂዮ ዲ ካላብሪያ ግዛት እየደረሱ ነው። ይህ ስደተኞቹን ለሚቀበሉት የቀይ መስቀል ሠራተኛ ሉቺያና ኮዞክሪያ ትልቅ ፎይታ ነው። ልጆቹ በመልካም ሁኔታ ላይ ይገኛሉ። በፈገግታ ነው ከመርከቡ የወረዱት። ቤተሰቦቻቸውም ደስተኞች ናቸው። በዚያ ስሆን የራሴን ልጆች አስባለሁ። በጤና ሲደርሱ ደስተኛ ነኝ። ዛሬ በሠራነው ሥራ ደስተኛ ነኝ። ሉቺያና ኮዞክሪያ ከአፍሪቃ መካከለኛው ምስራቅና እስያ ወደ አውሮጳ የሚጎርፉትን ስደተኞች ሲቀበሉ በርካታ ነገሮችን ታዝበዋል። የተሻለ ኑሮ ፍለጋ የሜዲትራንያንን ሞት የሚጋፈጡት ስደተኞች ሁኔታ ግን ለእሳቸው ሁልጊዜም አዲስ ነው። የነሱ መምጣት ለምቼዋለሁ። ከመጡ በኋላ የምናየውን ግን አልለመድኩትም። ያለፉበትን ሁኔታ ስንመለከት ልብ ይነካል። ምናልባት ሳምንታት ሙሉ የተጓዙትን ሕፃናት ፊት ስትመለከት ይህ አይነቱን ሁኔታ አትለምደውም። የአንድ እናት ልጇን የማጣት ፈተና ተጋርጦባት እዚህ ድረስ ተጉዛ የደረሰች ነፍሰ ጡር እናት ስቃይ በፍጹም አይለመድም። በዚህ ዓመት ብቻ 224,000 ስደተኞችና ተገን ጠያቂዎች የሜዲትራኒያን ባህርን በማቋረጥ ወደ አውሮፓ መሻገራቸውን የተባበሩት መንግስታት ድርጅት ባለፈው ሳምንት አስታውቋል። ይህ ቁጥር ባለፈው ዓመት 219 ሺህ ነበር። የአውሮፓ ህብረትና አባል አገራት ስደተኞቹን ለመታደግ ያሳዩት ተነሳሽነት አነስተኛ ነው እየተባሉ ይወቀሳሉ። የአውሮፓ ህብረት የስደተኞች ዜግነትና አገር ውስጥ ጉዳይ ኮሚሽነር ዲሜጥሪስ አቭራምፖሎስ አባል አገራቱ ችግሩን ለመፍታት በጋራ መስራት ይኖርባቸዋል ሲሉ አስጠንቅቀዋል። ኮሚሽነሩ የተወሰነ ቁጥር ያላቸውን ተገን ጠያቂዎች በህጋዊ መንገድ መቀበል የሚቻልበት ስርዓት ሊዘረጋ እንደሚገባ ባለፈው ሳምንት ባወጡት መግለጫ አስታውቀዋል። የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ሰራተኛ የሆኑት ባርባራ ሞሊናሪዮም ይህን ሀሳብ ይጋራሉ። በሜዲትሬኒየን ባህር የሚደርሰው የስደተኞች ቀውስ ነው ትልቁ የሚታየው ቀውስ። ግን ሰዎች እየሞቱ በዚህ መንገድ ወደ አውሮጳ ለመምጣት መገደዳቸው ነው። አስፈላጊ የሆነውና ዩኤንኤችሲአርም የሚጠይቀው የአውሮጳ መንግስታት ወደ አውሮጳ ለሚሸሹ ስደተኞች አማራጭ መፍትሄዎችን እንዲያቀርቡ ነው። እነዚህም ስደተኞቹ በዚህ አይነት መንገድ እንዳይመጡ የሚያደርጋቸውን ሰብዓዊ ቪዛ መስጠት ወይም ወደ ቤተሰቦቻቸው የሚሄዱበትን መንገድ ማመቻቸትን የመሳሰሉ አማራጮች ናቸው። ወደዚህ ከሚመጡት ስደተኞች አብዛኞቹ አውሮፓ ውስጥ በህጋዊ መንገድ የሚኖሩ ዘመዶች አሏቸው። አስቸኳይ የሕክምና እርዳታ የመጠጥ ውሃና ምግብ የሚፈልጉ ስደተኞችና ተገን ጠያቂዎችም ወደ ግሪክ ትናንሽ ደሴቶች እየጎረፉ ነው። በዚህ ዓመት እስከ ሐምሌ ወር ብቻ 124000 ሰዎች ወደ ግሪክ መድረሳቸውን የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን አስታውቋል። ይህም ካለፈው ዓመት በ750 በመቶ ጭማሪ አሳይቷል። ባለፈው ወር ብቻ ከግሪክ 50 ሺህ ስደተኞችና ተገን ጠያቄዎች ደርሰዋል ተብሏል። አብዛኞቹ የሶሪያ አፍጋኒስታንና ኢራቅ ስደተኞች ናቸው።